መጽሐፈ ኢያሱ ወልደ ነዌ ምዕራፍ ስድስት ። ኢያሪኮም ከእስራኤል ልጆች የተነሣ ፈጽማ ተዘግታ ነበር፤ ወደ እርሷ የሚገባ ከእርሷም የሚወጣ ማንም አልነበረም። እግዚአብሔርም ኢያሱን አለው፤ ተመልከት፣ ኢያሪኮንና ንጉሥዋን ጽኑዓን ኃያላንዋንም በእጅህ ሰጥቼ አለሁ። ሰልፈኞቻችሁ ሁሉ ከተማይቱን አንድ ጊዜ ይዙሩአት፤ እንዲሁም ስድስት ቀን አድርጉ። ሰባትም ካህናት ሰባት ቀንደ መለከት በታቦቱ ፊት ይሸከሙ። በሰባተኛውም ቀን ከተማይቱን ሰባት ጊዜ ይዙሩ፣ ካህናቱም ቀንደ መለከቱን ይንፉ። ቀንደ መለከቱም ባለማቋረጥ ሲነፉ፣ የመለከቱንም ድምፅ ስትሰሙ፣ ሕዝቡ ሁሉ ታላቅ ጩኸት ይጩኹ፤ የከተማይቱ ቅጥር ይወድቃል። ሕዝቡም ሁሉ እያንዳንዱ አቅንቶ ይገባባታል። የነዌም ልጅ ኢያሱ ካህናቱን ጠርቶ የቃል ኪዳኑን ታቦት ተሸከሙ፣ ሰባትም ካህናት ሰባት ቀንደ መለከት ወስደው በእግዚአብሔር ታቦት ፊት ይሂዱ አላቸው። ሕዝቡንም ሂዱ፣ ከተማይቱንም ዙሩ፣ ሰልፈኞችም በእግዚአብሔር ታቦት ፊት ይሂዱ አለ። ኢያሱም ለሕዝቡ በተናገረ ጊዜ ሰባቱ ካህናት ሰባቱን ቀንደ መለከት ይዘው በእግዚአብሔር ፊት ሄዱ፣ ቀንደ መለከቱንም ነፉ። የእግዚአብሔር ቃል ኪዳን ታቦት ይከተላቸው ነበር። ሰልፈኞቹም ቀንደ መለከቱን በሚነፉ በካህናት ፊት ይሄዱ ነበር። የቀረውም ሕዝብ ከታቦቱ በኋላ ይሄድ ነበር። ካህናቱም እየሄዱ ቀንደ መለከቱን ይነፉ ነበር። ኢያሱም ሕዝቡን እኔ ጩኹ እስከምልበት ቀን ድረስ አትጩኹ፣ ድምፃችሁንም አታንሡ፣ ከአፋችሁም አንድ ቃል አይውጣ በዚያን ጊዜ ትጮኻላችሁ ብሎ አዘዛቸው። እንዲሁ የእግዚአብሔርን ታቦት አንድ ጊዜ ከተማይቱን አዞረው፤ እነርሱም ወደ ሰፈሩ ተመልሰው አደሩ። ኢያሱም ማለዳ ተነሣ፣ ካህናቱም የእግዚአብሔርን ታቦት ተሸከሙ። ሰባቱም ካህናት ሰባት ቀንደ መለከት ይዘው በእግዚአብሔር ታቦት ፊት ይሄዱ ነበር፣ ቀንደ መለከቱንም ይነፉ ነበር። ሰልፈኞቹም በፊታቸው ይሄዱ ነበር። የቀሩትም ሕዝብ ከእግዚአብሔር ታቦት በኋላ ይመጡ ነበር። ካህናቱም እየሄዱ ቀንደ መለከቱን ይነፉ ነበር። በሁለተኛውም ቀን ከተማይቱን አንድ ጊዜ ዞረው ወደ ሰፈር ተመልሰው፣ ስድስት ቀን እንዲህ አደረጉ። በሰባተኛውም ቀን በነጋ ጊዜ ማልደው ተነሡ፣ እንደዚህም ሥርዓት ከተማይቱን ሰባት ጊዜ ዞሩ። በዚያ ቀን ብቻ ከተማይቱን ሰባት ጊዜ ዞሩ። በሰባተኛውም ጊዜ ካህናቱ ቀንደ መለከቱን ሲነፉ ኢያሱ ሕዝቡን አለ፣ እግዚአብሔር ከተማይቱን ሰጥቶአችኋልና፣ ጩኹ። ከተማይቱም፣ በእርሷም ያለው ሁሉ ለእግዚአብሔር እርም ይሆናሉ። የላክናቸውን መልእክተኞች ስለ ሸሸገች ጋለሞታይቱ ረዓብ ከእርሷም ጋር በቤቷ ውስጥ ያሉ ሁሉ ብቻ በሕይወት ይኖራሉ። እናንተ ግን እርም ካደረጋችሁት በኋላ እርም ከሆነው ነገር ራሳችሁን ጠብቁ። እርም ከሆነው አንዳች የወሰዳችሁ እንደሆነ የእስራኤልን ሰፈር የተረገመ ታደርጉታላችሁ፣ ታስጨንቁትም አላችሁ። ነገር ግን ብርና ወርቅ ሁሉ የናስና የብረትም ዕቃ ለእግዚአብሔር የተቀደሰ ይሁን፣ ወደ እግዚአብሔርም ግምጃ ቤት ይግባ። ሕዝቡም ጮኹ፣ ካህናቱም ቀንደ መለከቱን ነፉ። ሕዝቡም የቀንደ መለከቱን ድምፅ በሰሙ ጊዜ ታላቅ ጩኸት ጮኹ፣ ቅጥሩም ወደቀ። ሕዝቡም ሁሉ እያንዳንዱ አቅንቶ ወደ ፊቱ ወደ ከተማይቱ ወጣ፣ ከተማይቱንም ወሰዱ። በከተማይቱም የነበሩትን ሁሉ ወንዱንና ሴቱን፣ ሕፃኑንና ሽማግሌውን፣ በሬውንም፣ በጉንም፣ አህያውንም በሰይፍ ስለት ፈጽመው አጠፉ። ኢያሱም ምድሪቱን የሰለሉ ሁለቱን ሰዎች ወደ ጋለሞታይቱ ቤት ግቡ፣ ከዚያም ሴቲቱንና ያላትን ሁሉ እንደ ማላችሁላት አውጡ አላቸው። ሰላዮቹም ብላቴናዎች ገብተው ረዓብን፣ አባቷንና እና እናቷን፣ ወንድሞቿንም፣ ያላትንም ሁሉ ቤተ ዘመዶቿን ሁሉ አወጡ፣ ከእስራኤልም ሰፈር በውጪ አስቀመጧቸው። ከተማይቱንም በእርሷም የነበረውን ሁሉ በእሳት አቃጠሉ። ነገር ግን ብሩንና ወርቁን የናሱንም የብረቱንም ዕቃ በእግዚአብሔር ግምጃ ቤት አደረጉት። ኢያሪኮን ሊሰልሉ ኢያሱ የሰደዳቸውን መልእክተኞች ስለ ሸሸገች ጋለሞታይቱን ረዓብን የአባቷንም ቤተሰብ ያላትንም ሁሉ ኢያሱ አዳናቸው። እርሷም በእስራኤል መካከል እስከ ዛሬ ድረስ ተቀምጣለች። በዚያን ጊዜም ኢያሱ ይህችን ከተማ ኢያሪኮንን ለመሥራት የሚነሣ ሰው በእግዚአብሔር ፊት ርጉም ይሁን መሠረቷንም ሲጀምር በኵር ልጁ ይጥፋ፣ በሯንም ሲያቆም ታናሹ ልጁ ይጥፋ ብሎ ማለ። እግዚአብሔርም ከኢያሱ ጋር ነበረ፤ ዝናውም በምድር ሁሉ ወጣ።